አንድ የዮርዳኖስ ፖሊስ ሁለት አሜሪካውያን አሰልጣኞችንና አንድ ደቡብ አፍሪካዊ ተኩሶ ሲገድል፣ ሌሎችም አቁስሏል። ከዋና ከተማይቱ አማን ወጣ ብሎ በሚገኝ የፖሊስ ማሰልጠኛ ካምፕ የደረሰውን መሰል ጥቃት በዮርዳኖስ ሲፈጸም ይህ የመጀመሪያው ነው። ኤድ ዩሬኒያን ከካይሮ ለአሜሪካ ድምፅ ያጠናቀረውን ዘገባ ዝርዝር አሉላ ከበደ ያቀርባል። የአገሪቱ ፖሊስ ባልደረባ በሆነ ግለሰብ የተፈጸመው ይህ የጅምላ ግድያ ዜና የተሰማው የአረብና ምዕራባውያን መንግስታት አይሲልንና ሌሎች የቡድኑ አጋር የሆኑ እስላማዊ ጽንፈኞችን እየተዋጉ ባለበትና የመካከለኛው ምስራቅ ከፍተኛ ውጥረት በነገሰበት ወቅት ነው። የንጉስ አብዱላ ልዩ ወታደራዊ ማዕከል በመባል የሚታወቀው ይህ የጦር ሰፈር የኢራቅና የፍልስጤማውያን ኃይሎችን ለማሰልጠኛነትም የዋለ ነው። በመካከለኛው ምስራቅ የዩናይት ስቴትስ የቅርብ አጋር የሆነችው ዮርዳኖስ ካለፈው ዓመት አንስቶ በኢራቅና በሶሪያ በእስላማዊ ጽንፈኞች ላይ በሚካሄዱት አሜሪካ መራሹ ወታደራዊ ዘመቻዎች በመሳተፍ ላይ ትገኛለች። የዩናይት ስቴትስና ዮርዳኖስ ኤፍ 16 ተዋጊ አውሮፕላኖች ከተለያዩ የአገሪቱ ጦር ሰፈሮች በመነሳትም በጽንፈኛው ቡድን አይሲል ይዞታዎች ላይ የአየር ድብደባዎችን ያደርጋሉ። በተጨማሪም በመቶዎች የተቆጠሩ አሜሪካውያን አሰልጣኞች የአሰልጣኞች የዮርዳኖስን የጸጥታ ኃይሎች ለማጠናከር በዚያች ሀገር ተሰማርተው ይገኛሉ። في ختام نشرتنا نذكركم بأبرز عناوينها ተበዛሬው ጥቃት የደረሰው በአማን ሆቴሎች ላይ የደረሰው ና ብዙዎች የተጎደሉበት የቆሰሉበትም አስረኛ ዓመት በዋለበት ዕለት ነው። ዮርዳኖሱ ንጉስ አብዱላህ የጥቃቱን ፈጻሚ የአገር ካሃዲ ብለውታል። ራ ላ የ ፊ ልርን ለምል ይህ የካሃዲ ምግባር ነው ሲሉ ነው የገለጹት። ንጉስ አብዱላ አገራቸው ሰላማዊ እስልምና ያሉትን በመከተሏም የደረሰ ጥቃት መሆኑን ገልጠዋል። ይሁንና ሌሎች የአካባቢው ሀገሮችም የተመሳሳይ ጥቃቶች ዕላማዋ መሆናቸው አልቀረም። ዮርዳኖስ የሶሪያን ተቃዋሚ ኃይሎች ለማሰልጠን የተያዘው የአካባቢው አገሮች ጥረት አካል ሆናም በመንቀሳቀስ ላይ ትገኛለች።